ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 7 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዳኔ ፍስሐየንን። ሁለቱም የሱዳን ወገኖች በአዎንታዊ ሁኔታ እንዲጠናከሩ ዩናይትድ ስቴትስ እንደምትሠራ አምባሳደር ቲቦርናዥ አስታወቁ። ዩናይትድ ስቴትስ ከሁሉም በጉዳዩ ውስጥ መግባት ከሚፈልጉ በአፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ ካሉ ወገኖች ጋር መስራቷንና ማስተባበሯን የምትቀጥልበትን ሁኔታ መዘርዘር እፈልጋለሁ። የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ተገናኝተዋል። እንዲሁም ከአዲስ አበባ ለቪኦኤ መግለጫ ወይም ቃለ ምልልስ ሰጥተዋል። በአብይ ርዕስ ዘገባ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሀሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዜናዎች እናሰማለን። ኢትዮጵያና ኤርትራ የሸንገን የሰላም ሽልማት ተረክበዋል። ሽልማቱ ሁለቱ ሀገራት ወደ ሰላማዊ ግንኙነት በመመለስ ለወሰዱት ገንቢ እርምጃና በሰላም ዙሪያ ላደረጉት አስተዋጽኦ የተበረከተ ነው። የሰላም ሽልማቱ በሉክሰምበርግ የሰላም ሽልማት ኮሚቴ ሸንገን የሰላም ፋውንዴሽን አማካኝነት ነው የተረከበላቸው ሽልማቱን በኢትዮጵያ በኩል በቤልጅም ሉክሰምበርግ በአውሮፓ ህብረትና በባልካን ሀገራት የኢፌዴሪ ባለሙሉ ስልጣን አምባሳደር ግሩም አባይ ተቀብለዋል። በኤርትራ በኩል ደግሞ በአውሮፓ ህብረት በቤልጅም ኒውዘርላንድስ እና ሉክሰምበርግ ባለሙሉ ስልጣን አምባሳደር ነጋሴ ካሳ ተቀብለዋል። ተቋሙ በጋዜጠኝነት ለሰላም አስተዋጽኦ ባደረገ፣ የቴክኖሎጂ ፈጠራ እና ከሰላም ጋር በተያያዘ አስተዋጽኦ ላበረከቱት አካላት ሽልማት ያበረክታል። ይህ ቀደም ሲል የሰማችሁት ዜና አሁን ስቱዲዮ ከመግባታችን በፊት ከኢትዮጵያ የመንግሥት መገናኛ ብዙሃን ያገኘነው ነው። ኬንያ በሕገ ወጥ ንግድ ላይ ተሰማርተው የነበሩ የቻይና ዜጎችን ከሀገር አባረረች። ቻይናውያኑ በሰልባጅ ንግድ ላይ ተሰማርተው ወይም ደግሞ በባረጁ ወይም በተለበሱ እና አገልግሎት ላይ ውለው በቆዩ ሸቀጦች ላይ ተሰማርተው የተገኙ መሆናቸውን የኬንያ ሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ገልሞ ዳዊት ዝርዝሩን ይዘላል። በሕገ ወጥ ንግድ ተሰማርተው የነበሩ ሰባት ቻይናውያን ትላንት ከኬንያ ተባረዋል። ሰልባጅ ልብስና ጫማ በሚሸጥበት የኬንያ ጊኮምባ ገበያ በኬንያ ፖሊስና በኢሚግሬሽን ኃላፊዎች በቁጥጥር ያዋሉት ቻይናውያን የአገሩ ሕግ የማይፈቅድላቸውን የችርቻሮ ንግድ ላይ ተሰማርተው በመገኘታቸው ነው ከኬንያ የተባረሩት። የመንግስት ኃላፊዎች እንዳስታወቁት ከሰባቱ ቻይናውያን ሶስቱ ምንም የሥራ ፍቃድ የሌላቸው ሲሆኑ አራቱ ደግሞ የቅጥር ፍቃድ የነበራቸው ነገር ግን በህገወጥ የጎን ሥራ ላይ ተሰማርተው የነበሩ ናቸው ተብለዋል። በዚህም የኬንያ አገር ውስጥ ሚኒስትር ፍሬድ መቲያንጊ ቻይናውያኑ በቀጥታ ከኬንያ እንዲባረሩ በሰጡት ትእዛዝ ተባረዋል። ናኪፒቲያ ቦጄ ከያ ኩጃ ላስማዌ ኮና ዋክ ፓሚት ስራ ፍለጋ ወዲህ የሚመጣ የትኛውም የሌላ አገር ዜጋ ጆሞ ኬንያታ አውሮፕላን ማረፊያ ሲደርስ የስራ ፈቃድ በእጁ መያዝ ይጠበቅበታል። ለውጭ ዜጎች የችርቻሮ ንግድ ፈቃድ እየሰጠን አይደለንም፣ ምክንያቱም እንደ መንግስት ያንን አናደርግምና፣ መንግስት ለውጭ ዜጎች የስራ ፈቃድ ሲሰጥ ለችርቻሮ ነጋዴዎች የሚሰጥ ፈቃድ ተብሎ የተለየ የፍቃድ አይነት የለም። የትኛውም የውጭ አገር ዜጋ በኬንያ ውስጥ በችርቻሮ ንግድ ሥራ ላይ ተሰማርተ ካለ በህገ ወጥ ስራ ላይ እንደ ተሰማራ ነው የሚቆጠረው። የጸጥታ አስከባሪዎቻችን ያውቋቸዋል። በተያዙም ጊዜ ወዲያውኑ ከአገር እንዲባረሩ ይደረጋል። ፍሬድ ማቲያንጊ ያክለው ማንኛውም የውጭ ዜጋ በኬንያ የስራ ፍቃድ ከፈለገ ሀገር ሆኖ አመልክቶ ስፈቀድለት መምጣት እንዳለበት ተናግረው እንደ ድሮ በቱሪስት ቪዛ መጥተው የኢሚግሬሽን ኃላፊዎችን በሻይድ ልለው ፍቃድ ማግኘት ቀርተዋል ብለዋል። የኬንያ ሀገር ውስጥ ሚኒስቴር ትላንት ባወጣው መግለጫ መንግስት የኬንያውያንን ጥቅም ለማስጠበቅ ይሰራል ካለ በኋላ ኬንያ በአፍሪካ ቀንድ ካሉ ሀገሮች በጣም ጥብቅ የሆነ ለውጭ ዜጎች የስራ ፍቃድ አሰጣጥ ስርዓት አላት ሲል አስታውቋል። በ2011 በኬንያ ህግ መወሰኛ ምክር ቤት ጸድቆ ስራ ላይ ያለው የኬንያ ኢሚግሬሽን ህግ አንቀጽ 36 ዝባ 1 ማንኛውም የውጭ ዜጋ በኬንያ በንግድ በእርሻ በቅጥርና በሃይማኖት ስራ ሲሰማራ ከመንግስት ፍቃድ እንዲያገኝ ያስገድዳል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ባለፈው እሁድ በማዕከላዊ ማሊ በሚገኝ መንደር ላይ የተፈጸመ ቢያንስ 35 ሰዎች የተገደሉበት ጥቃት በዘር ላይ የተመሰረተ ነው ተብሏል። ነገር ግን እስላማዊ አማጽያን የሀገሪቱ ክፍሎችንና የድንበሩን አካባቢ የሚቆጣጠሩ በመሆናቸው የዘር ግጭትንና የጅሃድ አሸባሪነትን ለመለየት አስቸጋሪ መሆኑ ተገልጿል። በግብርና ላይ የተሰማሩት ዶጎን የተባለው ጎሳ አባላትና ከፊል አርብቶ አደሮች የሆኑት ፎላኒ ለምት ዓመታት ያህል አብረው በሰላም የኖሩ ቢሆኑም አሁን በመካከላቸው የሚካሄደው ግጭት ተባብሷል። የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ዘገባ መሰረት በማዕከላዊ ማሊ ባሉት ሁለቱ ጎሳዎች መካከል የሚካሄደው ግጭት የተባባሰው ጽንፈኛ ቡድኖች ስላሉ ነው። በፊትም ግጭቶች የነበሩ ቢሆንም ይህን ያክል አደገኛ አልነበሩም ሲሉ ዳካር ያለው አፍሪካ ጆም የተባለ የጥናትና የምርምር ማዕከል ስራ አስኪያጅ አሊዮንቲን አስገንዝበዋል። በኦማን ባህረ ሰላጤ ትናንት ጥቃት ከደረሰባቸው ሁለት ዘይት ጫኝ መርከቦች ከአንደኛው አንድ ጥበቃ ላይ ተሰማርቶ የነበረ የኢራን ጀልባ ያልፈነዳ ቦምብ ሲያነሳ ያሳያል ያለውን ቪዲዮ የዩናይትድ ስቴትስ ባህር ኃይል ይፋ አድርጓል አንደኛው መርከብ የኖርዌይ ሲሆን ሁለተኛው ደግሞ የጃፓኑ ኩኩካ ሳኒዮ የመርከብ ኩባንያ ንብረት ነው የዩናይትድ ስቴትስ ወታደራዊ ኃይል ያወጣቸው ምስሎች ደግሞ የተነሳው ፈንጂ ከጃፓኑ ነዳጅ ዘይት ተሸካሚ መርከብ ጋር ተያይዞ እንደነበር ያሳያሉ የኖርዌዩ መርከብ በእሳት ተያይዟል አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በብዙ ቢሊዮን ዶላር የሚገመት መሳሪያ ለቃጠርና ለባህሬን ለመሸጥ ያለ ማጽደቅ ዓላማ የነበራቸውን የውሳኔ ሐሳቦችን አልተቀበለም። በመካከለኛው ምስራቅ ላሉት የዩናይትድ ስቴትስ አጋር ሀገሮች መሳሪያ በመሸጥ ተግባር ላይ ከፍተኛ የምክር ቤት ቁጥጥር ባለበት በአሁኑ ወቅት ነው ያልተቀበለው። የሕግ መወሰኛው ምክር ቤት የባህሬኑ የውሳኔ ሀሳብ ከውጭ ጉዳይ ኮሚቴ ወጥቶ በሙሉ ምክር ቤት እንዲታይ የማድረጉን ተግባር 43 በ56 ድምፅ ተቃውሞታል። ቃጣርን የሚመለከተው ውሳኔ ደግሞ 42 በ57 ተቃውሞታል። የኬንታኪ ተወካይ የሆኑት ሪፑብሊካዊ ሴኔተር ራንድ ፖል ያቀረቧቸው የውሳኔ ሐሳቦች የትራምፕ አስተዳደር ለባህሬን የሚሳይል ሲስተሞች፣ ለቃጣር ደግሞ 3ት ቢሊዮን ዶላር የሚያወጡ አጥቂ ሄሊኮፕተሮች ለመሸጥ ያደረገውን ውሳኔ የሚያግዱ ናቸው። የማዕከላዊ አሜሪካ ፍልሰተኞች በአሜሪካ ዩናይትድ ስቴትስ ጥገኝነት እንዳይጠይቁ ለማገድ በቀናት ውስጥ ከጓቴማላ ጋር ስምምነት የማድረግ ተስፋ እንዳለው የትራምፕ አስተዳደር ገልጿል። በዋይት ሃውስ ተረቆ ገና ያልተፈረመ ባለሰባት ገጽ የስምምነት ሐሳብ ለአሜሪካ ድምፅ የቀረበውን የስምምነት ሐሳብ የአሜሪካ ድምፅ አግኝቷል። በዩናይትድ ስቴትስና በጓቴማላ መካከል የአስተማማኝ ሦስተኛ ሀገር ፕሮቶኮል ይመሠረታል። ረቂቅ ሐሳቡ በያዝነው ሳምንት ለጓቴማላ መንግሥት ይቀርባል ተብሏል። በመጨረሻ ማድማጮች፣ የሀገሪቱ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ትላንት ፕሬዚደንት ትራምፕን አውግዘዋል። በምርጫ ተወዳዳሪዎቻቸው ላይ ከውጭ ኃይሎች መረጃ የማግኘት ፍላጎት እንዳላቸው መግለጻቸው በዩናይትድ ስቴትስ ያለውን ሁሉ ማጸየፍ አለበት ብለዋል። ትክክልና ስህተትን ለይተው ለማወቅ አለመቻላቸው በጣም ያሳዝናል። ሕግን ችላ የሚሉና ቃለ መሐላ ገብተው ለተረከቡት ስልጣን ክብር የማይሰጡ ፕሬዚደንት ገጥመውናል ሲሉ አስገንዝበዋል። ፔሎሲ ይህን ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫ ውድድር ወቅት ስለተቀናቃኞቻቸው ከውጭ ኃይሎች መረጃ ሊቀበሉ እንደሚችሉ መግለጻቸውና እንዲህ አይነቱ ተግባር በሀገሪቱ የፖለቲካ ስርዓት ውስጥ ጣልቃ መግባት አይሆንም ማለታቸው ዲሞክራቶችን ባሳሰበበት ወቅት ነው። ስለ መረጃው መስማቱ ችግር ያለው አይመስለኝም ሲሉ ትላንት ኤቢሲ ከተባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ተናግረዋል። አንድ ሰው ከአንድ ሀገር ለምሳሌ ከኖርዌይ ስልክ ደውሎ በተቀናቃኙ ላይ መረጃ አለኝ ቢል ልሰማው እንፈልግ ይመስለኛል ነበር ያሉት ትራምፕ። በሀገሪቱ የምርጫ ሂደት ውስጥ እንዲህ አይነት ጣልቃ ገብነት እንዲኖር ይፈልጋሉን? ለሚለው ጥያቄ ይህ ጣልቃ መግባት አይደለም፣ መላ የምክር ቤት አባላት የሚያደርጉት ነውና የሚል ምላሽ ሰጥተዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 7 2011 ዓ ምህረት ምሽት ፕሮግራም ነው። በተያዘው የለውጥ ሁኔታ ውስጥ የኢትዮጵያ መገናኛ ብዙሃን ኃላፊነታቸውን በትክክል እየተዋጡ ነው። አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስኩ ከተሰራጩት እንዲሁም ከመንግስት ምን ይጠበቃል ፈጽሞ የሚታይበት ሁኔታ የለም። ግን አልፎ አልፎ ቅድም ለማሳት እንደሞከርኩት ምዕራፍ ክልል ወብ ነው በመቆምና ዚዛ ላይ ዛና ዘገባዎችን ከማሰራጨት አኳየም ስህተቶች ሲፈጽሙ የሚታይበት ሁኔታ አለ። ይህንን ለማረም እየተሞከረ ያለው የሚመለከታቸው ለሚዲያ ባለቤቶች ጠቅሞች በማነጋገር በማዋየድ ና ድጋሚ ለሚስትላይጠቀም ጭምር በመማማር በመግባባት መት እንዲፈታ እየተደረገ ያለበት ሁኔታ ነው ያለው። አቶ ታምራት ደጀኔ የሚዲያ ብዝሃነት ዳይሬክተር ናቸው። ለጥያቄዎቻችሁ መልስ ይሰጣሉ በዚህ ምሽት። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ ዕለቱ አብይ ርዕስ ይቀርባል። ለሱዳን የወቅቱ ሁኔታ እየተፈለገ ላለው መላ የዩናይትድ ስቴትስን አጋዥ ተሳትፎ ለማሳየት ያስችላል የተባለ ጉብኝት የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሯ ቲቦር ናዥ ጉብኝት እያደረጉ ናቸው። አምባሳደር ናዥ ዛሬ ከሚገኙባት አዲስ አበባ ከቪኦኤ ጋር ባደረጉት ቃለ ምልልስ የስልክ ነበር። ዩናይትድ ስቴትስ በሁለቱም የሱዳን ወገኖች ዘንድ አዎንታዊ መጠናከርን ለመፍጠር እየሰራች መሆኗን አመልክተዋል። ወታደራዊው መንግስትም ሆነ ስለ ዲሞክራሲ መስፈን እየጮኸ ያለው ንቅናቄ በተናጠል አዲስ መንግስት መመስረታቸው የሀገራቸው ፍላጎት አለመሆኑን አሜሪካዊው ሚኒስትር ተናግረዋል። ቤሲክሊ ፖዘቲቭሊ ሪኢንፎርስ ቦዝ ሳይድስ እኛ የምንፈልገው የአንድ ወገን መፍትሄ፣ ሳይሆን ሁለቱንም ወገኖች ገንቢ በሆነ መልኩ መልሶ ማጠናከር ነው። ወታደራዊ ምክር ቤት በራሱ ምርጫ ለማካሄድ እየተዘጋጀ ነው። ይሄ ደግሞ በአካባቢው የማንንም መታመን አያገኝም። የማንንም ስል የማንንም ማለቴ ነው። ወይም ደግሞ የነጻነትና የነጻነት የለውጥ ኃይሎችም በተናጠል መንግስት ለመፍጠር ቢንቀሳቀሱ እጅግ ጎጂ እርምጃ ነው የሚሆነው። አምባሳደር ናዥ አክለውም ዩናይትድ ስቴትስ በዚህ ጉዳይ ውስጥ ተሳትፎዋን ለማሳየት ዘግይታለች የሚባለውን ሐሳብ አጥብቀው እንደማይቀበሉ ተናግረዋል። እንዲያውም አሉ ናዥ፣ ብዙ ሰው እኛ እያከናወንን ያለውን ነገር ሁሉ ላይገነዘበው ይችላል ነው የምንሥራውንና የምናደርጋቸውን ውይይቶች ዝርዝር በየዕለቱ አናወጣም። እስከ ግንቦት 25 በነበረው ጊዜ ሂደቱ በተሳካ ሁኔታ እየተከናወነ ነበር። እኛም ሁኔታዎቹን በተስፋ ነበር እየተከታተልን ያለ ነው። ሲጠበቁ የነበሩ ወይም የሚፈለጉ አዎንታዊ ውጤቶች ይታዩ ነበር። ያ ሁኔታ እንደ ተለወጠ፣ እኛም ሌላ አካሄድ ይዘናል። ዩናይትድ ስቴትስ የሱዳን ጉዳይ ልዩ ልዑክ አድርጋ አምባሳደር ዶናልድ ቡትን መመደቧን የጠቀሱት ረዳት የውጭ ጉዳይ ሚኒስትር ናዥ የልዑኩ ስራዎችና የሚጠበቁ ውጤቶችን ዘርዝረዋል። ዩናይትድ ስቴትስ ከሁሉም በጉዳዩ ውስጥ መግባት ከሚፈልጉ በአፍሪካ በመካከለኛው ምስራቅ በአውሮፓ ካሉ ወገኖች ጋር መስራቷንና ማስተባበሯን የምትቀጥልበትን ሁኔታ መዘርዘር እፈልጋለሁ። አምባሳደር ዶናልድ ቡትም የሚያከናውኑት ተግባር ይሄው ይሆናል። ተከታታይ ጉባኤዎችና ሌሎችም ክንዋኔዎች በአካባቢው ውስጥም በሌሎች ስፍራዎችም ይከናውናሉ። እኛም ከሁሉም ወገኖች ጋር እንሳተፋለን። በተናጠልም አንድ ለአንድ በሆኑ መስኮችም እንሰራለን። ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ አክለውም የሱዳንን ጉዳይ በዝርዝር ሲያስረዱ ከአሁኑ ሁኔታ የሚጠበቁ አሉታዊ መዘዝ፣ በሌላ በኩል ደግሞ ገንቢ ውጤቶች ያሏቸውን በዝርዝር ተናግረዋል። አንደኛው አሉታዊ መዘዝ ያሉት እንደ ሊቢያና እንደ ሱዳን አይነት የቀውስ ሁኔታዎች ውስጥ የሱዳን መግባት ይሆናል። አምባሳደር ቲቦር ናዥ እንዲህ ሲሉ አሳሰቡ። ግብፅ በደቡብ ድንበሯ በኩል ማየት የምትፈልገው የመጨረሻ ነገር ቢኖር ሊቢያን ነው። ኢትዮጵያም በምዕራብ ድንበሯ በኩል ማየት የምትፈልገው የመጨረሻ ነገር ቢኖር ሌላ ሶማሊያን ነው። ስለዚህ በአካባቢው ያሉ የሰላም ጥረቶች መጠናከር እንዳለባቸውና የአካባቢውን ሀገሮች ጉልህ ሚናም ተናግረዋል። ሌላው አፍራሽ መዘዝ ሲሉ አምባሳደር ቲቦር ናዥ የተናገሩት የአሮጌው ስርዓት ወደ ሱዳን መመለስ ነው። ሦስተኛም አሉ ናዥ የዚህ የአሁኑ ወታደራዊ ምክር ቤት በስልጣን ላይ መቆየት ነው። እንደ ገንቢ ውጤቶች ከጠቀሷቸው መካከል የሚጠበቁ መልካም የሽግግር ሂደቶች እንደሚከናወኑና ህዝቡም የሚጠብቀው የሲቪል አስተዳደር በምድረ ሱዳን የመስፈኑ ውጤት ነው። ይህ በእንዲህ እንዳለ አምባሳደር ናዥ ከኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ጋር ዛሬ ተገናኝተው መወያየታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ሁለቱ የኢትዮጵያና የአሜሪካ ከፍተኛ ባለስልጣናት በሱዳን ጉዳይ ላይ መነጋገራቸውን ቲቦርናዥ ካርቱም የነበራቸው ቆይታና የታዘቡትን ጉዳይ በተመለከተም ለውጭ ጉዳይ ሚኒስትሩ ማብራራታቸው ተነግሯል። በሱዳን ዘላቂ ሰላም ለማስገኘት የአፍሪካ ህብረት እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን ወገኖች ለማቀራረብ እየወሰዱ ያሉትን እርምጃ አሜሪካ እንደምታደንቅ የአፍሪካ ህብረት ልዩ መልእክተኛና የጠቅላይ ሚኒስትር ዶክተር አብይ አህመድ ልዩ መልእክተኛ የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፉም ቲቦር ናዥ መናገራቸው ተዘግቧል። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በበኩላቸው የሱዳን ሰላምና መረጋጋትን መደገፍ ማለት በአጠቃላይ ለቀጠናው ሰላምና መረጋጋት ያለው ፋይዳ ከፍተኛ በመሆኑ የቅርብ ክትትልና ድጋፍ የሚያሻው መሆኑን መግለጻቸውን የሀገር ውስጥ መገናኛ ብዙሃኑ ዘገባ ጠቁሟል። ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። ዓለም አቀፍ የውጭ መዋዕለ ንዋይ ፍሰት እየቀነሰ መሄዱን የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ዘገባ አስታወቀ። በአፍሪቃ ግን በአጠቃላይ ጭማሪ ተመዝግቧል ተብሏል። በአህጉሪቱ አብዛኛው ቀጥታ የውጭ መዋለንዋይ ፍሰት ከሚያገኙት ጥቂት ሀገሮች መካከል ኢትዮጵያ አንዷ መሆኗ ተዘግቧል። መለስካቸው አምሃ ዝርዝር አለው። እንደ ዘገባው ይህ የማሽቆልቆል አዝማሚያ እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም ቀጥሎ በ13 ነጥብ በመቶ ያህል ወደ 1 ነጥብ 3 ትሪሊየን የአሜሪካ ዶላር ደርሰዋል። ለሦስተኛ ዓመት ለቀጠለው ለዚህ አዝማሚያ ዋና ምክንያት ሆኖ የተጠቀሰው በዩናይትድ ስቴትስ በ2017 ዓ ም መጨረሻ ላይ የተደረገውን የታክስ ለውጥ ተከትሎ አያሌ የሀገሪቱ ድንበር ዘለል ኮርፖሬሽኖች ግዙፍ የውጭ ምንዛሬ ክምችቶቻቸውን ወደ ዩናይትድ ስቴትስ መመለሳቸው ነው። ዘገባው አክሎም ይህ የውጭ መዋዕለ ንዋይ ፍሰት ያሽቆለቆለው በአብዛኛው በበለጸጉት አገሮች እንደሆነ ያብራራል። ወደ አፍሪካ መለስ ብሎም ወደ አህጉሪቱ የገባው የውጭ ቀጥታ መዋለ ነዋይ ከ11 በመቶ ከፍ ብለዋል። ይህ ግን በአጠቃላይ ሲታይ እንደሆነ ይገልጽና አብዛኛውን የውጭ ቀጥታ መዋለ ነዋይ በሚያገኙት አገሮች ላይ ግን ቅናሽ ታይቷል ሲል ያብራራል። ከእነዚህ አንዷ ኢትዮጵያ ናት። የቀድሞው የታዳጊ አገሮች ልዩ መርሃ ግብር ዲሬክተር ዶክተር ታፈረ ተስፋቸው ይህንን አብራርተዋል። በተባበሩት መንግሥታት የንግድና የልማት ጉባኤ ወይም ኡንግታድ ሪፖርት መሠረት በ2018 ዓ ም ወደ ኢትዮጵያ የገባው ቀጥተኛ የውጭ መዋዕለ ነዋይ 3.3 ቢሊዮን የአሜሪካ ዶላር ነበር። ይህ ቀጥተኛው የውጭ መዋዕለ ንዋይ ፍሰት እስካሁን ከፍተኛው ጣሪያ እንደሆነ ከሚታወቀው አራት ነጥብ አንድ ቢሊዮን ዶላር ከተመዘገበበት ከ2017 ዓ ም ጋር ሲነጻጸር በ17 ከመቶ እንደቀነሰ ያሳያል። ይሁን እንጂ ኢትዮጵያ በምሥራቅ አፍሪቃ ትልቋ ቀጥተኛ የሆነ የውጭ መዋዕለ ንዋይ ተቀባይ እንደሆነች ቀጥላለች። ከመላው አፍሪቃ ደግሞ አምስተኛ ደረጃ ላይ ትገኛለች። አሁን የተገነቡትን የኢንዱስትሪ ፓርኮች ቁጥር ስናይ የውጭ መዋዕለ ነዋይ ፍሰት ይሻሻላል የሚል ግምት ይዘን ከተነሳን ኢትዮጵያ የተሻለ እንዲያውም ከ2017 ዓ.ም ከፍ ያለ ቀጥተኛ የውጭ መዋዕለ ነዋይ እንደምታስገባ ይጠበቃል። የዓለም የመዋዕለ ነዋይ ዘገባ ይፋ በተደረገበት በዚህ ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽነር አቶ አበበ አበባ ይህ ደግሞ ይህን ዓላማ ያደረገ የኢንቨስትመንት ወይንም የመዋዕለነዋይ ሕግ እየወጣ መሆኑን ገልጸው ዋና ዋና ቁም ነገሮች ናቸው ያሏቸውን ዘርዝረዋል። የመዋዕለነዋይ ሕጎችና ደንቦቻችንን ስንከልስ መለያ የምንላቸው መሠረታዊ ነጥቦች አሉ እነዚያም አንደኛ ይበልጥ ክፍት ተነቃናቂና ለለውጥ ይበልጥ የተመቸ ሥርዓት እንዲኖረን እንፈልጋለን። ያ ማለት ቅቡል ተብሎ ይጠራ ከነበረው ዝርዝር አካሄድ ተቀባይነት የሌለው ሲባል ወደ ቆየው እንገባለን ማለት ነው። አሁን ያለውን የኢንቨስትመንት ሕጋችንን ብትመለከቱ የውጭ ባለሀብቶች መሳተፍ የሚፈቀድላቸው ግልጽ በሆነ ሁኔታ ተለይተው በተዘረዘሩ መስኮች ላይ ብቻ ነው። ቅቡል የሆነ ወይም ፖዚቲቭ ሊስት አፕሮች የሚባለው አካሄድ ይህ ነው። ይህ ደግሞ ተቀባይነት ካላቸው ዓለም አቀፍ አሰራሮች ጋር የሚስማማ አይደለም አሁን ለመስራት እያሰብን ያለነው የውጭውን ጥሪት ቴክኖሎጂና ዕውቀት ጥቅም ማጉላት ነው በየዘርፉም የውጭ መዋዕለ ንዋይ እንዲፈስ የሚያስፈልገው ከእነዚህ መሠረታዊ መርሆች በመነሳት ነው በእርግጥ ለሀገር ውስጥ ባለሀብቶች ተለይተው በግልጽ ከተጠቀሱ ወይም ከተዘረዘሩ የኢንቨስትመንት መስኮች በስተቀር ነው ያ የሚሆነው ያ ነው ከቅቡሉ ዝርዝር አካሄድ እንወጣለን ማለት ኮሚሽነሩ የኢትዮጵያ ዲያስፖራ ማኅበረሰብም በመዋለ ነዋይ ፍሰቱ የሚሳተፍበትን ህዋ ለማስፋት በተለይ ደግሞ በፋይናንስ ዘርፉ እንዲሳተፍ የሚያስችል ሕግ ዝግጁ መሆኑን ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ወደ ቀጣዩ የመጽሔት ርዕስ እናልፋለን። በአፋርና በሶማሌ ክልሎች ድንበሮች አካባቢ ከአንድ ሳምንት በላይ መዝለቁ የተነገረ ግጭት መረጋጋቱን ነዋሪዎች ገልጸዋል። ይሁን እንጂ በማንኛውም ሰዓት ሊያገርሽ እንደሚችል ስጋታቸውን ተናግረዋል። እስካሁን በነበረው ግጭት የአስራ አምስት ሰው ሕይወት ይቅርታ፣ እስካሁን በነበረው ግጭት የአምስት ሰው ሕይወት መጥፋቱና አስራ አምስት ሰው መቁሰሉ ተሰምቷል። ታዛቢዎች በሁለቱም ወገኖች የሚታየው እልህና ሦስቱን አወዛጋቢ ቀበሌዎች ለሌላው ለመልቀቅ ፈቃደኛ ያለመሆን አዝማሚያ ለቀጣይ ግጭቶች መንስኤ ሊሆን ይችላል እያሉ ነው። አዲስ ቸኮል ተጨማሪ ያለው ከድሬዳዋ። ከሳምንት በፊት ሀላሌ በተባለች ቀበሌ በተጀመረው የአፋርና ሶማሌ ግጭት ከትላንትና ጀምሮ መረጋጋቱን ሆኖም ደለሄሌ በተባለች አጎራባች ቀበሌ ሌላ ግጭት ሊከሰት ይችላል የሚል ስጋት መኖሩን ነዋሪዎች ለቪዮ አስታውቀዋል። በእስካሁኑ ግጭት ስለደረሰው ጉዳት ከአፋር በኩል ይፋ መረጃ ማግኘት ባንችልም በሶማሌ ክልል በኩል ስለደረሰው ጉዳት የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ አስራ አምስት ሰዎች መቁሰላቸውንና ሌሎች አምስት ነዋሪዎች ደግሞ መሞታቸውን በተለይ ለቪዮ ያስታውቀዋል። የግጭቱ መንስኤ በተመለከተ በሁለቱም ወገን በኩል አንዱ ሌላውን የመውቀስ አካሄድ ይታያል። ወጣት ጣይር ከሶማሌ ክልል ሽንሌ ከተማ እንዲህ ይላል። ዛሬ መንገዱ የሰጉ ናቸው። ሌሳዎች ወረታች አዜትና እንዳይወድ እንዳይወርድ ብለው ነው ይዛ መሰጋት ጦርነት የተቀሳቀሱ ናቸው። በአሁኑ ሰዓት ጦርነት አለ። በአሁኑ ሰዓት እነሱ ጦርነት ዝግጁ ሆኖ ነው እዛ መንገድ የሰጉት። አቶ መሀመድ ኑር የተባሉ የሰመራ ነዋሪም በበኩላቸው ተበዳዩ አፋር ነው የሚል አቋምን ያላቸው ያው እንደሚታወቀው የአፋር ሕዝብ በክልሉ በምንም አይነት ሁኔታ የመንቀሳቀስም ሆነ በአናቸውም ነገር ላይ የመሳተፍ ድሉ እየተነፈለ ነው። ያም የሆነ ያለው ደግሞ እነዚህ በታጠቁ የኢሳ ጎሳ አባላቶች ነው። አሁን ግጭት የተካሄደበትን ቦታ ታውቀዋለህ? አላሌ የሚባለውን አካባቢ በማ ክልል ስር ነው ያለ? በአፋር ክልል ስር ነው። በአፋር ክልል ስር ነው። ወራው ሰው ገለ አቶ ጣይር ጉጉማ የተባሉ ከኤርትራ የመጡ ታጣቂዎች በጦርነቱ ተሳታፊ ነበር የሚል ወቀሳ የሚያቀርብ ሲሆን አቶ መሀመድ ኑር ግን ይህንን ወቀሳ አይቀበሉም። እነሱ ኤርትራ ውስጥ ነው ያሉት እኛ እስከምናውቀው ድረስ እዛ እንዳሉ ነው የምናውቀው። ቤት ሁኔታ ነው እዚህ መተው እንትን የሚሉት ወደ ኢትዮጵያ አልገቡም። ሌሎች የፖለቲካ አመራሩ ነው ወደ ኢትዮጵያ ገብቶ የፖለቲካ አመራር የእነሱ አመራሮች መጥተው የሚደረደር ላይ ናቸው እንጂ ሰራዊቱ አልገባም። ወደ ኢትዮጵያ ሰራዊቱ አልመጣም። ሰራዊቱ ሲመጣ እኮ አንድ በሚዲያም የሚታይ ነገር ነው። በሁሉም ነገር የሚታወቅ ነው። እንደ ሌሎች ክልሎች የነበረውን ነገር ሁላችንም እናውቃለን። አንድ የታጠቀ ቡድን ወደ ሀገሮች መጣ፣ ትጥቅ ፈቱ সামে গুলা ያ ነገር ባልሆነበት ሁኔታ ጉሞ ወረራ ነገርትን ማለት ከሁለት የራቀ በሁለቱም በኩል የፌዴራል ጸጥታ ተቋማት ላይ የሚቀርብ ቅሬታ አለ። የአፋር ክልል ነዋሪው አቶ ከዲር የፌዴራል ጸጥታ አካላት የሀገሪቱ ወጭና ገቢ ንግድ መስመር የሆነው መንገድ በአምስት ኪሎ ሜትር ርቀት ከመጠበቅ አልፎ ከመንገዱ ውጭ በሁለቱ ብሔሮች መካከል የሚነሱ ግጭቶችን ለማስቆም ምንም አይነት እርምጃ እየወሰዱ አይደለም ይላሉ። የሁለቱ ክልል ግጭት ዋና መንስኤዎች ሶስቱ አወዛጋቢ ቀበሌዎች ናቸው። በሶስቱ ቀበሌዎች ዙሪያ አንዱ ሌላውን በተስፋፊነት ሰላምነት ይከሳል በመፍትሄነት የሶማሌ ክልሉ ጣይር ህገ መንግስቱ የሚያስቀምጠው የሪፈረንደም አማራጭ እንዲተገበር ይፈልጋል አማራጩ ሶማሌ የሚበዛባቸው ሶስቱ አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲካለሉ ሊያደርግ ይችላል ሆኖም በአፋሮች በኩል በክልላችን አማራ ትግሬ ወይም ኦሮሞ በሰላም እንደሚኖረው ሁሉ ሶማሌ መኖር መብቱ ነው መሬቱ ግን ያፋር ነው የሚል አቋም ነው ያላቸው የሁለቱም ፍላጎት ያገናዘበ ዘላቂ መፍትሄን ከማምጣት አንጻር ምን ቢደረግ ይቻላል በሚል በድሬዳዋ የሚኖሩት ነው የህግ ባለሙያ አቶ እንድራ ያስታረቀኝን አናግሬያቸው ነበር ሕግ ረገድ ካየነው በዋናነት መነሻችን ያው ህገ መንግስቱ ነው የሚሆነው። በህገ መንግስቱ አንቀጽ ስልሳ ሁለት ፌዴሬሽን ምክር ቤት ወይም ሀውስ ኦፍ ፌዴሬሽን የተሰጡ ስልጣኖች አሉ። ከእነዚህ መካከል አንዱ በክልሎች መካከል አለመግባባት ሲኖር መፍትሄ መፈለግ ነው። ይህንንም ተከትሎ ደግሞ የወጣው የፌዴሬሽን ምክር ቤት አዋጅ ቁጥር ሁለት ሀምሳ አንድም እንዲሁ በክልሎች መካከል የሚነሱ አለመግባባቶችን መፍትሄ እንደሚፈልግ ይገልጻል። ከዚህ በፊት በተደረጉ ኤክስፒሪየንስ ካያን የሶማሌ ክልል ላይ ለምሳሌ የጭናትን እና ኦሮሚያ ክልል የተከተሉትን ጉዳይ አርብቶ አደር ጉዳዮች ቢሮ በፌዴራል ጉዳዮች ቢሮ ጋር ሚኒስቴር ጋር በመተባበር የተደረገ ያው ፋይናል ሶሉሽኑ ህዝበ ውሳኔ ነበረ። በዛ አካሄድ ከተሄደ ግጭቱን ወይም ደግሞ ያለውን አለመግባባት ውሳኔ ወይም ደግሞ ተገቢ የሆነ ልባት ይሰጣልን የሚል እምነት የለኝም አሁን በጠቅላይ ሚኒስትሩ አቅራቢነት በቅርቡ የተቋቋመ የድንበር ኮሚሽን አለ። እንደኔ እንደኔ ህጋዊውንም ፖለቲካዊውንም ሶሉሽን አንድ ላይ አጣምሮ ምናልባትም አሁን አዲስ የተቋቋመው የድንበር ኮሚሽን አካባቢው ሄዶ ህዝቡን በማናገር ያለውን ዱት ችግር በማየት ስር መሰረቱን በማየት በሚያጠናው ጥናትና ያንንም ጥናት ተከትሎ በሚያቀርበው መፍትሄ ሀሳብ ላይ ተነስቶ ምናልባት ተጠያቂነቱ ለሚያቀርበው ሪፖርት ለፌዴሬሽን ምክር ቤት እና ለተወካዮች ምክር ቤት ነው። ከዛ አኳያ መፍትሄ ካልመጣ በስተቀር እንዲሁ የአንድ ቦታ በተነተን ያው በዲሞግራፊ ስለሆነ ለተለይ ይሰጥ ወይም ደግሞ አንድ ቦታ በሂስትሪ ባለቤት እሱ ስለነበረ ወይ ደግሞ እሱ ሲያስተዳድረው ነበረ በሚል ለከሌ ይሰጥ የሚለው ሶሉሽን ዘላቂ ሰላም፣ ዘላቂ መፍትሄ ይሆናል የሚል እምነት የለኝም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን፣ ለዘገባው እናመሰግናለን። ስለ ፖለቲካ ተቀናቃኜ ከባዕድ ሀገርም ቢሆን መረጃ አለኝ ከተባልኩ መስማቱ ምንም ክፋት የለውም ሲሉ የዩናይትድ ስቴትስ ፕሬዚደንት በተናገሩት ላይ ዲሞክራቶች ፈጥነው ነቅፈዋል። ሚስተር ትራምፕ እንደ አውሮፓ አቆጣጠር በሚቀጥለው 2020 ዓ ም በሚካሄድ ፕሬዚዳንታዊ ምርጫ የሚወዳደሯቸውን የሚጎዳ መረጃ ከውጭ ሀገር እቀበላለሁ በማለታቸው ብዙዎችን የራሳቸውን የሪፑብሊካን ፓርቲ አባላት ጭምር አስደንግጧል። ከኤቢሲ ኒውስ ጋዜጠኛ ጆርጅ ስቴኖፕልስ ጋር ባደረጉት እና ከትናንቱ ወዲህ ረቡዕ በተላለፈው ቃለ ምልልስ እንዲህ ያለ መረጃ አለኝ የሚል ከመጣ አዳምጣለሁ ብለዋል። ነቃፊዎቻቸው ታዲያ ሩሲያ ባለፈው ፕሬዚዳንታዊ ምርጫ ያደረገችውን የመሰል ጣልቃ ገብነት እንዳይደገም ለመከላከል ዩናይትድ ስቴትስ ምክር ቤት አባላት ጥረት እያደረጉ ባሉበት በአሁኑ ወቅት ፕሬዚዳንቱ ይህን ማለታቸው የውጭ መንግስታትን ጣልቃ እንዲገቡ መጋበዝ ነው ሲሉ ነቅፈዋል። ላቲካ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅት ታየ አቅርበዋለች። ፕሬዚደንቱ ክፉና ደግ እንደማይለዩ አሁንም እንደገና አሳይተውናል፣ ያሉት በዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የዲሞክራቶች መሪ ናንሲ ፐሎሲ ናቸው። ትላንት ማታ ፕሬዝደንቱ በተናገሩት ነገር ህዝቡ በሙሉ ሊደነግጥ ይገባል። በጣም የሚያስደነግጥ ነው፣ ግን ደግሞ ፕሬዝደንቱ ልማዳቸው ነው። ይሄኛው ግን እጅግ በጣም የወረደ ሞራል ቢስ አነጋገር ነው። እሳቸው አልተረዱትም እንጂ የሚስተር ትራምፕ ሪፐብሊካን ፓርቲ አጋሮቻቸውም ከዚህ በቴሌቪዥን ከተሰራጨው አስተያየት በኋላ ቆመው ለመሟገት አዳጋች ሲሆንባቸው ተስተውለዋል። የተወካዮች ምክር ቤት የህዳጣን ሪፐብሊካን አባላት መሪው ኬቪን መካርቲ እኔ እኒህን ፕሬዚዳንት የማውቃቸው በአዳን አካላትን ተጋፍጠው ሲቆሙ ነው። በምርጫችን አንዳችም የውጭ አገር እጁን እንዲያስገባ አይፈቅዱም። ሁለት ጊዜ ለዩናይትድ ስቴትስ ፕሬዝደንትነት ተወዳድረው የነበሩትና አሁን ከዩታ ክፍለ ግዛት የዩናይትድ ስቴትስ የመወሰኛ ምክር ቤት አባል የሆኑት ሪፐብሊካኑ ሴኔተር ሚት ሮምኒ ሊከራከሩላቸው አልሞከሩም። ይሄ ምናልባትም አሁንም ሕገ ወጥ አድራጎት ሊሆን ይችላል። ካልሆነም እኛ ሕገ ወጥነቱን ልናረጋግጥ ይገባል። ባዕዳን መንግስታት በምርጫችን እጃቸውን እንዲያስገቡ መሞከርን ፈጽሞ ልንፈቅድ አይገባም። ይሄ ከዲሞክራሲያችን መንፈስ ጋርም በጣም የሚጋጭ ምግባር ነው። እንደ ኤሮፓውያን አቆጣጠር በ2016ቱ ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት የዩናይትድ ስቴትስ ኮንግረስ አባላት በሙሉ ድምፅ እንዳወገዙ ይታወሳል። አሁንም ብዙዎቹ የምርጫ ደህንነት ህግ እንዲወጣ ግፊት እያደረጉ ናቸው። ጥረታቸውን የሚስተር ትረምፕ ጠንካራ ደጋፊ የሆኑት የመወሰኛው ምክር ቤት የብዙሃን ሪፐብሊካኖች መሪ ሚች መኮነል እያደናቀፉት ይገኛሉ። ይህን ጉዳይ ዋናው ዲሞክራት ሴኔተር የኒውዮርኩ ቸክ ሹመር ትናንትና አንስተውት ነበር። በሁለቱም ፓርቲዎች ኅብረት የረቀቁ ብዙ የጸጥታ ጉዳይን የሚመለከቱ የሕግ ረቂቆች አሉን። የሕግ መወሰኛ ምክር ቤት ውስጥ እየትግሏሉ ነው እንጂ በሴኔቱ የደህንነት ኮሚቴው አንጋፋ አባል የቀረበ የምርጫ ዘመቻዎችን ጉዳይ የሚመለከት የባዕድ ኃይል ልርዳችሁ ብሎ ሲቀርብ ለፌዴራል ምርመራ ቢሮ ኤፍቢአይ ማሳወቅን ህጋዊ ግዴታ የሚያደርግ ረቂቅ ህግም አለ። በጣም ቀላል እኮ ነው። ባዕድ ኃይል የምርጫ ዘመቻህን ቀርቦ ሲያበቃ ልርዳችሁ ሲል ኤፍቢአይን ማሳወቅ ይሁንና ተንታኞች እንደሚናገሩት ፕሬዚደንት ትረምፕ የማያወላውል የሪፐብሊካን መራጮች ድጋፍ ስላላቸው የተጠቀሱት የምርጫ ደህንነት ረቂቅ ህግጋት አሁንም ቢሆን የሚንቀሳቀሱ አይመስልም። ጠንከር ብሎ ፕሬዚደንቱን በአደባባይ የሚፈታተን ሪፐብሊከን የምክር ቤት አባል በራሱ እንደገና የመመረጥ እድል ላይ የፈረደ ነው ብለዋል። አሁን ከምሽቱ 3 ሰዓት ከ34 ደቂቃ ሆኗል። አዲስ አበባ ላይ ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ የምንገኛለን። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ጫኑ፣ ዝግጅቶቻችንን በቀላሉ ተከታተሉ። እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ፍስሐ ነኝ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ትዝታ ነች። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለው ዝግጅት ይቀጥላል። የአሜሪካ ድምፅ ራዲዮ ጣቢያ ነው የምትከታተሉት። ለጥያቄዎ መልስ የጠቅላይ ሚኒስትር አብይ አሕመድ አመራር ወደ ስልጣን ከመጣ ወዲህ በኢትዮጵያ ከተከሰቱ አዎንታዊ እርምጃዎች አንዱ የመገናኛ ብዙሃን ሥራ በማነቆ የያዘው ሕግ መወገድ ነው። ሕጉ ላይ መሻሻል እየተደረገ ሲሆን፣ ለጊዜው የመናገር ነጻነት አለ። በዓለም ላይ ከፍተኛ የጋዜጠኞች አሳር የነበረችው ሀገር ጋዜጠኞችና የፖለቲካ ተቃዋሚዎችን ከእስር በመፍታት የመናገር ነጻነት ታጋዮች አስደማሚ የዓለም የነፃነት ፕረስን በቀን በምድሯ እንዲከበር ሆኗል። ከዚህ በተጨማሪ ጋዜጦች እንዲሁም በርካታ ቁጥር ያላቸው የኢንተርኔት የሬዲዮና የቴሌቪዥን ብዙሀን መገናኛ ስርጭት ይዘዋል። ይህም ሆኖ ታዲያ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ነውን? አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስኩ ከተሰራጩት እንዲሁም ከመንግስት ምን ይጠበቃል? ለእነዚህ ጥያቄዎች መልስ ለመስጠት ያለመ ዝግጅት ቀጥሎ ይቀርባል። አዘጋጇ እንግዶቿን በማስተዋወቅ ትጀምራለች። ክቡራትና ክቡራን አድማጮች የቀጥሎ የምትመለከቱት የምታዳምጡት፣ ይቅርታ ዝግጅት የጥያቄው መልስ ሳይሆን በወቅቱ ሁኔታዎች ላይ ያተኮረ ውይይት ነው የሚሆነው። እንግዶቹን ያነጋገረችው ትዝታ በላቸው ነች። ዝግጅቶቹን አቀናብራ በአሁኑ ሰዓት ወደ ስቱዲዮ እያስገባች ትገኛለች። እንደደረሰን እናቀርብላችኋለን ያንን ዝግጅት። በነገራችን ላይ በአዲስ አበባው የአምባሳደር ቲቦር ናዥ ውይይት ወቅት በርከት ያሉ የሱዳን ጉዳዮች ተነስተዋል፣ ለውይይት ቀርበዋል። በአሁኑ ጊዜ በሱዳን ውስጥ እየታየ ያለው ሁኔታ ዘላቂ መፍትሄ የሚያገኝበትን መንገድ ለመሻት አሜሪካ፣ አውሮፓ የአፍሪካ ኅብረትና ሌሎችም የአጎራባች ሀገሮች መሪዎች እየተረባረቡ ይገኛሉ። አሜሪካ በቅርቡ በወጣችው መግለጫ መሰረት የምትደግፈው ዋሽንግተን አፍሪካዊ መፍትሄን ለሱዳን ማምጣት እንደሆነ ከውጭ ጉዳይ መስሪያ ቤቷ የወጡ መግለጫዎች ተናግረዋል። ዛሬ አምባሳደር ቲቦርናዥ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አዲስ አበባ ላይ ሲናገሩ በተለይ የግብፅንና የኢትዮጵያን በዚህ የሱዳን ጉዳይ ውስጥ ያላቸውን ሚና አጉልተው ለማሳየት ሞክረዋል። ግብፅ በምዕራብ ድንበሯ ላይ በሊቢያ የውስጥ ሁከትና መተራመስ እየተንገላታች እንደምትገኝ ገልጸዋል፣ አምባሳደር ቲቦርናዥ እንደዚሁም ኢትዮጵያ በምስራቅ ድንበሯ አካባቢ ሶማሊያ ውስጥ ባለው ለሃያ ዓመታት የዘለቀ ችግርና ቀውስ ችግር ላይ መውደቋ ይነገራል። ስለዚህ ኢትዮጵያም በምዕራብ በኩል ሌላ ሶማሊያን አትፈልግም፣ ግብፅም በደቡብ በኩል ሌላ ሊቢያን አትፈልግም ብለዋል አምባሳደር ቲቦርናዥ ክቡራትና ክቡራን አድማጮች አሁን ቀደም ሲል ያስተዋወቅ ነው የትዝታ በላቸው በወቅቱ የመገናኛ ብዙሃን ጉዳይና የመገናኛ ብዙሃኑ ኃላፊነት ላይ ያተኮረው ውይይት ይቀጥላል። በጣም ነው የማመሰግነው፣ አቶ ታምራት ደጀኔ የሚዲያ ብዝሃነት ዳይሬክተር፣ አቶ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ዋና አዘጋጅና አቶ ሰለሞን ጎሹ የመገናኛ ብዙሀን ህጎችን የሚያሻሽል የጥናት ቡድን ሰብሳቢ እጅግ አርጌ ነው የማመሰግነው። እንግዲህ ከመቼውም የበለጠ አሁን በሀገሪቱ ውስጥ የመገናኛ ብዙሀን ነጻነት ክፍት ነው። ነገር ግን ጋዜጠኞች ድሉን እየተጠቀሙበት አይደለም። መገናኛ ብዙሃን ግጭትን የሚቀሰቅሱ፣ ስድብን የሚያስተናግዱ ሆነው ተገኝተዋል የሚል ስሞታ እየቀረበ ነው ከህዝብ። እና ይሄንን እንዴት ማስተካከል ይቻላል? ምንስ ማድረግ አለበት መንግስት? ከጋዜጠኞችስ ምን ይጠበቃል የሚለውን ነው ለመወያየት እዚህ የተገናኘ ነው። በቅድሚያ አቶ ታምራ ደጀኔን አስቀድማለሁ። የመስሪያ ቤቱ ረገጽ ስለ መገናኛ ብዙኃን ያስቀመጠውን አንዳንድ ነገሮች ተመልክቼ ነበረ እና የሚለው ምንድን ነው? የብሮድካስት ባለስልጣኑ ሚዲያን በተቆጣጣሪነት መንፈስ ለማስተካከል ጥረት ከማድረግ ይልቅ የሚዲያ አቅም ማጎልበት ላይ ትኩረት አድርጎ ይሰራል ይላል። እና እስቲ ስለዚህ ያስረዱን መጀመሪያ። እሺ፣ በዲያው እንደሚታወቀው በአስራ ዘጠኝ ጠና ዘጠኝ የወጣ የብሮድካስት አዋጅ አለ። በተለይ ከብሮድካስት ሚዲያ አኳየ ያ በሀገራችን እንግዲህ ብሮድካስት ሚዲያ በሶስት ስለሚከፈለው የሕዝብ፣ የንግድና የማህበረሰብ ተብሎ ይከፈላል። እንግዲህ ከዛ ጊዜ ጀምሮ ለአመልካቾች በየደረጃው ፈቃዶች ሰጥቶ ይታል ዳዜጣው ከሬጅስትሬሽን ውጭ ብዙ የሬሽን ስራ ይሰራበት። ነገር ግን ብሮድካስት ሚዲያው ዓለም አቀፍ ስምምነትም ሆነ እንደ ሀገር ሬዲዮ ሞገድ ያለ የሚተዳደር ስለሆነ እና በባህሪው ልዩ ጥንቃቄ የሚሻ አንድ ጊዜ መልዕክት ከተላለፈ በኋላ መልሶ ለማረም እዚህ በጣም አደገኛ እና ስጋት ከማስከተሉ የተነሳ ትምህርት ቤትም ሀገር እንደሚደረገው፣ በእርግጥ በእኛ ሀገር የበዛ ሊሆን ይችላል

የንግድ ሚዲያውም በቅርብ ጊዜ ነው ወርበት ራቻ እየበዛ መጣ በተለይ ለት አራት አመታት ነው ደግሞ ባለፈው አንድ አመሰት ላይ መነገዳችን ላይ ወደ ሀያ የተጠንጀረ ኮሜርሻል ሚዲያዎች እና ማለት ስለዚህ ነች በዚህ ደረጃ እንዳጠቃላይ ሲታይ ብሮድካስቱ ሚዲያው በጣም የበላ ችግር ውስጥ ደርሷል ማለት ባይቻልም ስናልፎ አልፎ የሚያቀርባቸው ዜናዎች ፕሮግራሞች እና መሳሰሉት

እንድትነጋገሩ የገፋፋችሁ ተሰራጭቶ ያያችሁት ነገር የለም። ኢትዮጵያ ውስጥ ይሄ ይሄ ያው እንደምታውቁት አጠቃላይ ሀገራዊ ሁኔታው ግን እዛም የሚታዩ ትርምቶች፣ ቁጥቶች ሚዲያውም መርሶች የሚሆንበት አጋጣሚ አለ። ግን ይሄ ዲሞክራሲ ሚዲያ ከሞላ ጎደል ቁጥጥርም ስለሚደረግበት የሉ በክልል ምክር ቤት የፌዴራል በፌዴራል ምክር ቤት የዜ ቁጥጥር በቋሚ ኮሚቴ ስለሚደረግበት ይ መሰረታዊ ስህተት ፈጽሞ የሚታይበት ሁኔታ የለም። ግን አልፎ አልፎ ቅድም ለማንሳት እንደሞከርኩት ለራሱ ክልል ወግኖ በመቆም እና ሚዛናዊ ያልሆነ ዘገባዎችን ከማሰራጨት አኳያም ስህተቶች ሲፈጸሙ የሚታይበት ሁኔታ አለ። ይህንን ለማረም እየተሞከረ ያለው የሚመለከታቸውን የሚዲያ ባለቤቶች ጠርቶ በማነጋገር በማወያየት፣ እና ድጋሚ ያለ ስህተት እንዳይፈጸሙ ጭምር በመማማር በመግባባት መብት እንዲፈታ እየተደረገ ያለበት ሁኔታ ነው ያለው። እዚ በሌላ አግባብ የአስተዳደራዊ ሆነ በፍርድ ቤት ተወሰደ እርምጃ እስካሁን የለም። እሺ፣ አመሰግናለሁ። ወደ አቶ ታምራት ገብረ ጊዮርጊስ ሊሂድ ና፣ እንደሚታወቀው እንግዲህ አቶ ታምራት ሚዲያ በትክክል ስራ ላይ ካልዋለ፣ በተለይ የኤሌክትሮኒክስ ሚዲያ ስርጭት አሁን እንግዲህ የማህበራዊ መገናኛ ብዙሀን እንዳለ ሆኖ ነው። በተለይ ግን ኤሌክትሮኒክስ ሚዲያን፣ ሬዲዮን፣ ቴሌቪዥን ያየን ከሆነ ትክክለኛ ያልሆነ ሚዛናዊ ያልሆነ ሀቅ ላይ ያልተመሰረተ የሁሉንም ወገን ሀሳብ ያላካተተ ሚዲያ ከተሰራጨ ከጥቅሙ ጉዳቱ ያመዝናል ይባላል። እስቲ ከታዘቡት እርስዎ ኢትዮጵያ ውስጥ ከሚሰሟቸው ነገሮች አስተያየቶን ይስጡኝ። በምን አይነት ሁኔታ ጋዜጠኞች ይሄን ያለውን ነጻነት ሊያስቀጥሉ ይችላሉ? ኢትዮጵያ ውስጥም የሚዲያ ነጻነት በትክክል ስር ሊሰድ እንዴት ይችላል? እኔ እንደሚገባኝ የመገናኛ ብዙሀን የሚሰሩት ባለው የፖለቲካ ምህዳርና ማዕቀፍ ውስጥ ነው እና የትም ዓለም ላይ አራት አሉ ከአራቱ በአንዱ ነው የሚሰሩት ለምሳሌ የፖለቲካ ምህዳሩ ወይም የፖለቲካ አካባቢው የተረጋጋ ሆኖ መገናኛ ብዙሀን ኢንዱስትሪው በጣም ተወዳዳሪ የሚሆንበት አካባቢ አለው። እንደሱ በጣም የሚመረጠው ነው። ሁለተኛው ምህዳሩ ወይም የፖለቲካ አካባቢው የተረጋጋ ይሆንና የሚዲያ ኢንዱስትሪው ደግሞ ተወዳዳሪ የማይሆንበት ጊዜ አለ። ለረዥም አመታት የኢትዮጵያ ሁኔታ እንደሱ ነበረ። የፖለቲካው ሁኔታ አንድ ገዢ ፓርቲ ብዙም ነገር መቆጣጠር በቻለበት ሂደት ውስጥ የመገናኛ ብዙሀን በጣም ተወዳዳሪ እና ደግሞ በጣም የበዙ አልነበሩም። ሌላው የፖለቲካ ምህዳሩ ወይም አካባቢው የተረጋጋ ያልሆን ያልሆነ ይሆን እና የሚዲያ ኢንዱስትሪው ደግሞ በጣም ተወዳዳሪ የሚሆንበት ጊዜ አለ። በጣም የባሰው ደግሞ የፖለቲካ አካባቢውም የተረጋጋ አይሆንም፣ የሚዲያ ኢንዱስትሪውም እጅግ በጣም ተወዳዳሪ የማይሆንበት ጊዜ አለ። አሁን እንደሚታየኝ እኔ ኢትዮጵያ ውስጥ ያለው ሁኔታ ባልተረጋጋ የፖለቲካ አካባቢ ውስጥ እጅግ ተወዳዳሪ የሆነ የሚዲያ ኢንዱስትሪ አለ። ይሄ ማለት ምንድን ነው? በጣም ወደ ጽንፍ የወጡ እና በሰልፈኝነት መንፈስ የሚሰሩ የሚዲያ ኃይሎች አሉ። እነዚህ የሚዲያ ኃይሎች በሁለት የሚከፈሉ ናቸው። በአንድ በኩል ኢንስትሩመንታሊስት የሆኑ ወይም ደግሞ የሆነ አጀንዳን፣ የፖለቲካ አስተሳሰብን፣ ፍላጎትን ለማሟላት የቆሙ እጅግ የበዙ የሚዲያ ተቋማት አሉ። እና እንደሚታየው ከተለያዩ የፖለቲካ ድርጅቶች ጋር አስሌሽን ያላቸው ባልተረጋጋ የፖለቲካ አካባቢ ላይ ፍጥጫ ላይ የቆሙ የክልል የፖለቲካ ኃይሎችን የሚያገለግሉ ሚዲያ ተቋማት፣ በፌዴራል ደረጃ የሚንቀሳቀሱ የተለያዩ የሚዲያ ድርጅቶች አሉ። እነዚህ በብዛት ለስልጣን ላይ ላለውም ኃይል ይሁን ክልላዊ ኃይሎች የኢንስትሩሜንታሊስት ወይም ወይንም ደግሞ የቀስቀሳ ዓላማ ነው ያላቸው። ሁለተኞቹ ደግሞ አድቨርሰሪያል የሚባሉት ስልጣን ላይ ያለን ኃይል በስልጣኑ ለመገዳደር የሚሞክሩ እና የሚፈልጉ የፖለቲካ ኃይሎች ናቸው እና አሁን ኢትዮጵያ ውስጥ ያለው የፖለቲካ የሚዲያ ኢንዱስትሪ በጽንፈኝነት ላይ ቆመና ጽንፈኝነት ዲፋይን የሚያደርገው ነው። በመካከል እጅግ በጣም አነስተኛ የሆነ ብዛትም ድምፅም ያላቸው ፕሮፌሽናል ለመሆን የሚሞክሩ የሚዲያ ተቋማት ደግሞ አሉ። እነዚህ በጣም የተደፈቁ ናቸው። አሁን ምክንያቱም ህብረተሰቡ ራሱ ባልተረጋጋ የፖለቲካ አካባቢ ላይ በጽንፈኝነት የተሰለፈ ስለሆነ፣ የደቦ የቲፎዞ እና የድጋፍ ወይም የተቃውሞ ስሜት ላይ ስላለ ማዳመጥ የሚፈልገውን በብዛት እነዚህ ሞቹን ነገሮች ነው። በዚህ የተነሳ ፕሮፌሽናል ለመሆን የሚሞክሩት የሚዲያ ተቋማት ትክክለኛውን የጋዜጠኝነት ስነ ምግባር ተከትለው ለመስራት የሚሞክሩት፣ የሀገሩን ህግ በማክበር ለመስራት የሚሞክሩት ድምጻቸውም ብዛታቸውም ትንሽ በመሆኑ የተነሳ ለዚህ ነው አንዳንድ የህብረተሰብ ክፍሎች በሚዲያው ባህሪና አሰራር ላይ ቅሬታቸው እየጎላና እየጨመረ የመጣበት ምክንያት። በዚህ የተመሳ ይመስለኛል አቶ ታምራት በጣም ጥሩ ትንታኔ ሰጥተውናል። አቶ ሰለሞን ጎሹ እንግዲህ የመገናኛ ብዙኃን ህጎችን በማሻሻል የጥናት ቡድን እየመሩ ነው። የቀደመውን የአፈና የመገናኛ ብዙኃን የአፈና ስርዓት እናውቃለን። አሁን በሀገሪቱ ውስጥ በነጻነት አንድ ጋዜጠኛ የፈለገውን ዜና ሀቅ ላይ የተመሰረተ እስከሆነ ድረስ ሊዘግብ ይችላል። ነገር ግን አሁን አቶ ታምራት በገለጡት ሁኔታ እጅግ ተወዳዳሪ በሆነ በፖለቲካ አቀንቃኝነት በጽንፈኝነት እየተዋጠ ነው። በምን አይነት መልኩ የቀደመው እንዳይደገም በትክክል እንዴት ሚዲያን ማቀናጀት ይቻላል አገር ውስጥ አድማጮች፣ ቅንብሩ አላበቃም። ነገ በሰፊው ይቀርባል። ተከታተሉን። አሁን ሰሞኑ የኢንተርኔት ጉዳይን የሚመለከት ኢትዮጵያ ውስጥ ሰሞኑን ተቋርጦ የነበረውና ሲያነጋግርም የነበረው የኢንተርኔት አገልግሎት ዛሬ ተሲያት አንስቶ ተመልሷል። ለአገልግሎቱ መቋረጥ በምክንያትነት የተወሳው የብሔራዊ ፈተናዎች ስርቆት ስጋት እንደተባለው አይደለም ሲል ያስተባበለበትን ጨምሮ የትምህርት ሚኒስቴር የሰጠውን ምላሽ ከሚኒስትሩ ዶክተር ጥላዬ ጌጤ ጋር ባደረግነው ቃለምልልስ በትናንትናው ምሽት አሰምተናል። በማስከተልም ከሁለት የአዲስ አበባ ሪፖርተሮቻችን ጋር አሉላ ከበደ ያደረገውን የጋዜጠኞች የጠረጴዛ ዙሪያ ውይይት ጀመር አድርገን ነበር። በሰዓት እጥረት ምክንያት ሙሉን ማሰማት አልቻልንም። ለዛሬ በቀጠሮ አሳደር ነው። በቃላችን መሠረት እነሆ ውይይታቸውን ቀጥሎ ይዘን ቀርበናል። አሉላ፣ አመሰግናለሁ ሰለሞን። በመላው አገሪቱ የአገልግሎቱን መቋረጥ ያረጋገጠውና በዚህም ሳቢያ በደንበኞች ላይ ለሚደርሰው እንግልት ይቅርታ የጠየቀው አገልግሎት ሰጪው የኢትዮጵያ ቴሌኮም የኢንተርኔት አገልግሎት የሚቋረጠው ከአቅም በላይ በሆነ ምክንያትና ሌላ አማራጭ ሳይኖር ሲቀር መሆኑን አመልክቶ፣ ምክንያቱን ግን መግለጽ እንደማይችል ሌላ የመንግሥት ቢሮ ቢያብራራውም ይሻላል ነው ያለው። ይሁን እንጂ ምክንያቱን የሚያስረዳ ሌላ የመንግሥት አካል ግን አልተገኘም። ለሁሉም በአሁኑ ሰዓት የኢንተርኔት አገልግሎት በአዲስ አበባ ቢመለስም ጅጅጋና ድሬዳዋን ጨምሮ በአንዳንድ የአገሪቱ ክፍሎች አለመመለሱን ማምሻውን አረጋግጠናል። አጭር የጽሑፍ መልእክት አገልግሎትና ቴሌግራም የተሰኘው የሞባይል ስልክ አፕሊኬሽን ወይም መጠቀሚያም አሁንም እንደማይሰሩ ታውቋል። ለሁሉም አሁን የተቋረጠው የኢንተርኔት አገልግሎት ከመመለሱ በፊት ወደ ጀመር ነው ውይይት ልውሰዳችሁ። አዲስ አበባዎች እስክንድር ፍሬው፣ ግርማቸው ከበደ እንደምን አመሻችሁ። አሉላ እንደምን አሉላ፣ እንደ አገልግሎት ተጠቃሚ ሁኔታውን እንደሚከታተሉ ጋዜጠኞችም የኢንተርኔት ጉዳይ እንዴት ነው? እስክንድር ካንተ እንጀምር። እንደምታውቀው አሉላ የእኛም ስራ ያው ከኢንተርኔት ጋር እየተገናኘ ነው። እንግዲህ የአሜሪካ ድምጽ ሬዲዮ በየቀኑ የሚያስተላልፋቸው ከኢትዮጵያም ከሌሎችም አካባቢዎች የሚያገኛቸው ዘገባዎችም እንደዚሁ በቀጥታ ከኢንተርኔት ጋር እየተገናኘ ነው ማለት ይቻላል። ስለዚህ ያው ግልጽ ነው ምን ያህል ተጽዕኖ ሊያሳድር እንደሚችል። ከዛ ጋር በተያያዘ የሚያጋጥም ችግር ፈታ ፈታ አድርገን እንመለከታለን። ቀደም ሲል አገልግሎቱ በተወሰኑ ቦታዎች ብቻ ባለበት መጠቀም እንደምትገደዱ አስታውሳለሁ። ምንድን ነሆን አማራጫችሁ? ለምሳሌ ዛሬ የምታደርሰን የዜና ዘ ካለ ምን መንገድ ትጠቀማለህ? ቀደም ሲል በስልክ የመላክ ማለ ይሄ የኢንተርኔት አገልግሎት የምቾት ወይም የመዝናኛ ወይም ማህበራዊ መገናኛ ብዙኃን ተጠቃሚነት ሳይሆን፣ ቀደም ብላችሁ እንደገለጻችሁት ለዕለት ተዕለት ስራችሁም መሰረታዊ አስፈላጊ የሚባል አገልግሎት ነውና ለእኔ በዋናነት የስፖርት ዘጋቢ ስለሆንኩኝ ሌሎችን የምሰራ ቢሆንም ሁሌም ኢንተርኔት ያስፈልጋል፣ ውጤቶችም ውጤቶችን ለመከታተል ከዛ ውጭ ደግሞ አዳዲስ ዴቨሎፕመንቶች ካሉ ለማየት ኢንተርኔት ያስፈልጋል። እውነቱን ለመናገር ኢንተርኔትን የምንጠቀምበት እኛ ሁሉም ጋዜጠኞች ማለት ይቻላል ለመዝናናትም ብለን አይደለም። በቃ እኛነታችንን የሚገልጸው ነገር ይመስለኛል ኢንተርኔት። ለምሳሌ እኔ ዛሬ ትላንትና የላኩት የእግር ኳስ የኢትዮጵያ ፕሪሚየር ሊግ ከተቋረጠበት ከነገ ጀምሮ እንደሚቀጥል አስታውቋል። ዛሬ የተባሉት ክለቦች መካከል አንደኛው ኢትዮጵያ ቡና በዝግ ስቴዲየም እንደማይጫወት መግለጹም የሚገልጽ አዲስ ዜና ነበረ። ነገር ግን ኢንተርኔት ስለሌለ መላክ አልቻልም። ኢንተርኔት ስለሌለ በስልክ መጠቀም አይቻልም ወይ የሚል አማራጭ ሊቀርብ ይችላል። ግን በስልክ አንተ እንኳን ያገኘኸኝ ስንት ጊዜ ደውለህ እንደሆነ ትረዳለህ። ከዛ በኋላ ደግሞ ስንቴ እንደተቆራረጠ የስልክ አገልግሎቱን ጭምርና በስራችን ላይም ተጽዕኖ ያሳድራል። እንግዲህ በዋናነት የእኛ ስራ ሰው ለሰው መረጃ ደርሶ በዛ መረጃ መሰረት ሰው በመረጃ ላይ እየተመሰረተ ውሳኔ እንዲሰጥ መርዳት ነው እና መረጃዎችን በአግባቡ ማድረስ የማንችል ከሆነ ደግሞ በመረጃ ላይ የተመሰረተ ውሳኔ እንዳይወስን እናደርገዋለን። የሚያደምጠንን ሰው፣ የሚሰማንን ሰው፣ ኦንላይን የሚከታተልንን ሰው ትክክለኛ መረጃ ባለመድረሱ ምክንያት ነገ ምን ማድረግ እንዳለበት እንዳይወስን እናደርገዋለን እና ትልቁ ፈተና እሱ ይመስለኛል አሉላ። መልካም። እስክንድር እንግዲህ ምንድን ነው አሉላ አሁን ኢትዮጵያ ውስጥ እንኳን አሁን እንደዚህ ሙሉ በሙሉ በሚባል ደረጃ ተቋርጦ፣ ቀደም ሲልም የኢንተርኔት አገልግሎትን በተመለከተ የስልክ አገልግሎትን በተመለከተ ከፍተኛ ቅሬታ ሲቀርብበት የነበረ ዘርፍ ነው። የተለያዩ ምክንያቶች ጭምር እየተፈጡ ማለት ነው አንደኛ የቴሌኮም አገልግሎት በመንግስት በሞኖፖሊ ለብቻ መያዙ፣ እንደዚሁም ከጥራት ይልቅ በስፋት በማዳረስ ላይ ብቻ በመተኮሩ በሚሉ የተለያዩ ምክንያቶች ጭምር እየተጠቀሱ ዘርፉ ከአገልግሎት ጥራት አንጻር ከፍተኛ ቅሬታ ሲቀርብበት የነበረ ነው። አሁን ደግሞ በዚህ መንገድ ደግሞ ሲቋረጥ ሊያስከትል የሚችለው በእለት ተዕለት ስራ ላይ ማለት ነው አሁን ኢንተርኔትን የማይጠቀም የኢኮኖሚ ዘርፍ ወይም እንቅስቃሴ ወይም አገልግሎት በጣም ውስን ነው ማለት ይቻላል። እና ተጽዕኖ በጉልህ የሚታይ ነው እና በዚህ ምክንያት በርካታ ዘርፎች ችግር እንዳጋጠማቸው፣ ለምሳሌ አሁን አንዳንድ ቦታዎች ላይ ከእኛ ስራም እንኳን ወጣ ስትል ክፍያ ለመፈጸም እንኳ በምትሄድበት ጊዜ ኢንተርኔት ባለመኖሩ አገልግሎት መስጠት እንደማይችሉ እየገለጹ ያሉ ተቋማት አሉ። እና ጉዳቱ በግልጽ የሚታይ ነው ማለት ነው። ባት አሉላ ሌላ ሌላው ነገር ደግሞ እንደምታስታውሰው የኢትዮጵያ መንግስት ከሰኞ በፊት ባሉት ቀናት ኢንተርኔት እንግዲህ መቋረጥ ከጀመረ ሰኞ በፊት ባሉት ቀናት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ኤክስፖ አዘጋጅቶ ነበረ። በዛ ኤክስፖ ውስጥ እንዴት የኢንተርኔት መኖር የኦንላይን አገልግሎት መኖር የዲጂታል ኢኮኖሚውን ሊያሳድግ እንደሚችል ሰፊ ማብራሪያ ሲሰጥ እንደነበረ እናውቃለን፣ እና ቅዳሜና እሑድ ስለ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የሚያብራራ ትልቅ ኤክስፖ ተዘጋጅቶ ቴክኖሎጂ ተኮር ኢንተርኔት ተኮር የሆኑ አዳዲስ ስራዎች ሲተዋወቁበት የነበረ ኤክስፖ ተዘጋጅቶ ሰኞ ዕለት ነው ሙሉ ለሙሉ ኢንተርኔት የተቋረጠው። ቢያንስ ሰኞ ለስድስት ሰዓታት ነበር የተቋረጠው እና ይሄ ወደፊት የኢትዮጵያ መንግስትንም ታማኝ ላያደርግ ይችላል የሚል ስጋት ያላቸው ሰዎች እንዳለው አውቃለሁ። ምክንያቱም የወደፊቱ ኢኮኖሚ ተብሎ የሚታሰበው ይሄ የዲጂታል ኢኮኖሚው ነው። እንደውም አንዳንድ ጥናቶች እንደሚያሳዩት ከሆነ በሁለት ሺህ ሀያ አምስት አስራ አራት ሚሊዮን አዲስ ስራ ፈላጊዎች ኢትዮጵያ ውስጥ ይመጣሉ። ከእነዚህ መካከል አንድ ሶስተኛ የሚሆነው በዚህ በዲጂታል ኢኮኖሚ በሚባለው ስራ የሚያገኝ ነው እና በኢንተርኔት መቆራረጥ ምክንያት ግን እዛ ደረጃ ላይ እንደርሳለን ወይ ብለው የሚጠይቁ ሰዎችም አሉ እና ይሄን ሌላ ስጋት ነው የሚያስተላልፈው መልእክት ለኢንቨስተሮች፣ ለባለ ሀብቶች ኢንተርኔት በመቋረጡ ምክንያት ማለት ነው። እዛ ላይ ትልልቅ ስብሰባዎችን አዲስ አበባ ታስተናግዳለች በየ ጊዜው እና ለእነዚህም የሚያስተላልፈው መልእክት ስጋት አይፈጥርም ወይ የሚል የሚያነሱ ሰዎች እንዳሉም አውቃለሁ። መሰረታዊ ጥያቄዎችን ያነሳችሁ ያላችሁት፣ እንዲህ ባለው ሁኔታ ውስጥ ተጨባጭ መረጃ በተለይ አገልግሎት ሰጪው መስሪያ ቤት መስጠት አለመቻሉ፣ ካሁን በወጡ ዘገባዎች እንደተገለጸው የኢንተርኔት አገልግሎት መቋረጡ ምክንያቱ ሌላ የመንግስት ቢሮ ቢያብራራው ይሻላል የሚል ነው ቴሌኮሙኒኬሽን የሰጠው የትኛው የመንግስት መስሪያ ቤት ነው? ለምንድነው አሁንም ድረስ ይፋ ማድረግ አልተቻለም? የቴሌኮሙኒኬሽን መስሪያ ቤትንም መልሰን ማግኘት አልቻልንም። የትምህርት ሚኒስቴርን አግኝተናል። የትምህርት ሚኒስቴር እስካሁን በወጡት ዘገባዎች ለአገልግሎቱ መቋረጥ መንስኤ ከተባሉት ውስጥ ነውና የሚገኘውን መረጃ እንከታተላለን። አጋጣሚያችሁን ላካፈላችሁን ግን እስክንድር ፍሬው፣ ግርማቸው ከበደ፣ አመሰግናለሁ። በጣም አመሰግናለሁ። መልካም ምሽት ይሆነል። መልካም ጊዜ ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በውይይቱ ላይ የተሳተፉትን ሁሉ እናመሰግናለን። ለነገሩ ኢንተርኔት ኢትዮጵያ ውስጥ ቢሰራስ የመንግሥት መስሪያ ቤቶች ምን ያህሉ ይሆን የሚጠቀሙበት? ቀደም ሲል እንደሰማችሁት መገናኛ ብዙሃኑ ካልሆኑ በስተቀር ለምሳሌ የኢትዮጵያ ብሔራዊ ባንክ ዌብሳይቱን ካደሰ ዛሬ ሦስተኛ ሳምንቱ ነው። በዚህ የንግድ ዓለም በዚህ ሁሉም ነገር እጃችን ላይ ባለበት ጊዜ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ይቅርታ ብሔራዊ ባንክ ለማለት ነው፣ ቀደም ሲል ንግድ ባንክ ሳይሆን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዳነች ፍስሐየን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህናደሩ Thank you.